የኢትዮጵያ መንግስት በሰመራ አበላ መንገድ ላይ የእርዳታ እህል በጫኑ ተሽከርካሪዎች ላይ በህወሓት የተፈጸመ ያለውን ጥቃት አወገዘ። የፖለቲካ ትርፍ ለማግኘት በሚል ስሌት የእርዳታ አቅርቦት እያስተጓጎለ ይገኛል ያለውን ህወሓት ዓለም አቀፉ ማህበረሰብም ጭምር ሊያወግዘው ይገባል ብሏል። በሰመራ በኩል ወደ ትግራይ ሊላክ የተዘጋጀ የእርዳታ እህል የጫኑ ተሽከርካሪዎች በሰላም እጦት ሰመራ ከተማ ላይ ቆመው እንደሚገኙ የተባበ ት መንግስታት ድርጅትም አስታውቋል። ከሰኔ 11 ወዲህ የመጀመሪያውን የሰዎች በረራ ወደ መቀሌ ማድረጉንም የመንግስታቱ ድርጅት ገልጿል። አዲስ ቸኮል ተጨማሪ አለው የጠቅላይ ሚኒስትር ጽፈት ቤት ትላንትና አመሻሽ ባወጣው መግለጫ ከአራት ቀን በፊት በሰመራ አበላ መንገድ ላይ እርዳታ በጫኑ ተሽከርካሪዎች ላይ በህወሀት ተፈጽሟል ያለውን ጥቃት አውግዟል። መግለጫው አሸባሪ ያለው ህወሀት የፖለቲካ ትርፍ ለማግኘት ሲል የእርዳታ አቅርቦቱ እንዲስተጓጎል እያደረገ ነው ሲል ከሷል። የጠቅላይ ሚኒስትር ጽፈት ቤት በመግለጫው ከዚህ ባሻገር ህወሀት ህጻናት ወታደሮችንና የታጠቁ ሲቪሎችን በመጠቀም መከላከያ ሰራዊትን በመተንኮስ ወደ ግጭት ለማስገባት የሚያደርገው ሙከራም ዓለም አቀፉ ማህበረሰብ ሊያወግዘው ይገባል ብሏል። ለእርዳታ አቅርቦት ተደራሽነትና ለክረምት ግብርና ስራ በሚል ጥል ተኩስ አቁም በማወጅ የፌዴራል መከላከያ ሰራዊት መቀሌን ጨምሮ ከትግራይ ክልል ከተሞች መውጣቱን ያስታውሱ። የጽፈት ቤቱ መግለጫ የሀገሪቱን ደህንነት አደጋ ላይ ባልጣለ ሁኔታ ለዓለም አቀፍ ለጋሾች ምቹ የእርዳታ አቅርቦት እንዲኖር ከኢትዮጵያ መንግስት የሚጠበቀውን ሁሉ አድርጓል ብለዋል። አሁንም በዚህ ረገድ ቁርጠኛ አቋም አለው ያለው የጠቅላይ ሚኒስትሩ ጽህፈት ቤት የጸጥታ ስጋት አለመሆናቸውን ማረጋገጡና ከአዲስ አበባ እንዲነሱ ማድረጉ እንደተጠበቀ ሆኖ ለዓለም አቀፍ ወረዳ ድርጅቶች ወደ ትግራይ በረራ መፍቀዱን አስታውቋል። ይህንን ተከትሎም የዓለም ምግብ ፕሮግራም ሁለት በረራዎችን ከአዲስ አበባ ወደ መቀሌ ማድረጉን አስታውሷል። የተባበሩት መንግስታት ድርጅትም ይህንኑ የሚያጠናክር መግለጫ ወጥቷል። ድርጅቱ በዕለታዊ ሪፖርቱ ላይ እንዳመለከተው የተባበሩት መንግስታት ድርጅት ሰብአዊ የአየር ጉዞ አገልግሎት በተለያዩ የዓለም አቀፍ የረድኤት ድርጅቶች የሚሰሩ ከ30 በላይ ሰራተኞችን ጭኖ መቀሌ ማረፉን ይፋ አድርጓል። ይህ ከሰኔ 17 ወዲህ ወደ መቀሌ የተደረገ የመጀመሪያው ሰዎችን የጫነ በረራ ነው ብሎታል። ከአሁን በኋላ በሳምንት ሁለቴ ትግራይ ውስጥ በረድኤት ስራ የተሰማሩ ድርጅት ሰራተኞችን በመጫን ወደ ትግራይና ከትግራይ የሚደረጉ በረራዎችን እንደሚቀጥሉ በመግለጫው ተመልክቷል። ይህ በጎ ጅምር እንዳለ ሆኖ ሰብአዊ እርዳታ ለሚያስፈልግ የሚያስፈልጋቸው የትግራይ ነዋሪዎች አስፈላጊውን ድጋፍ ለማድረግ ግን ምቹ ሁኔታ የለም ብሏል የድርጅቱ መግለጫ። በቂ እርዳታ እየቀረበ አለመሆኑ፣ የግንኙነት አቅርቦት ውስንነትና የግብይት ሰንሰለት አለመኖር የሬዲየ ስራው ዋነኛ ችግሮች ናቸው ተብሏል። በዚህ መግለጫ የዓለም ምግብ ድርጅት ወደ ትግራይ እርዳታ ለማቅረብ ከግጭትና ስጋት ነጻ መስመር አለመኖሩ ቀዳሚ ችግሩ እንደሆነበት ተመልክቷል። የድርጅቱን የእርዳታ ሊጫኑ ከ200 በላይ ተሽከርካሪዎች በሰላም እጦት ሰመራ ከተማ ላይ መንገድ እስከሚከፈትላቸው እየጠበቁ ናቸው ተብሏል። የኢትዮጵያ መንግስት የእርዳታ አቅርቦት መስመሩን በማስተጓጎል ህወሀትን ይከሳል። መንግስት ወደ ትግራይ የሚላከው እርዳታ አቅርቦት በአፋር ክልል በኩል በፍጥነት እንዲደርስ ጥረት ሲያደርግ መቆየቱን ጠቅሶ በዚህ መካከል ሐምሌ 11 እርዳታ ጭነው ወደ ትግራይ የጓዙ የነበሩ ተሽከርካሪዎች ላይ ህወሓት ፈጸመው ያለውን ጥቃት አውግዟል። የጠቅላይ ሚኒስትር ጽፈት ቤት በመግለጫው የመከላከያ ሰራዊት ከመቀሌና ሌሎች የትግራይ ክልል ከተሞች ለቆ ከመውጣቱ በፊት ከ400 ሺህ ኩንታል በላይ እህል፣ 25 ሚሊዮን ሊትር የምግብ ዘይትና 14 ሚሊዮን ሊትር ነዳጅ ትግራይ ትቶ መውጣቱንና ይህንንም ያደረገው በትግራይ ክልል የሚኖሩ ዜጎች እንዲጠቀሙበት በማሰብ ነው ብሏል። በፌዴራል መንግስት በአሸባሪነት የተፈረጀ ተደርጓል። በእርዳታ አቅርቦት ላይ ጥቃት ፈጽሟል ተብሎ የሚቀርብበትን ክስ ያስተባበለ ሲሆን ወደ ትግራይ ክልል የእርዳታ አቅርቦት እንዳይደርስ መንገድ በመዝጋት የአማራ ክልልና የፌዴራል መንግስቱን ይከሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ህወሓት የስደተኛ መጠለያ ጣቢያዎች ወዳሉባቸው አካባቢዎች መግባቱን ተከትሎ እስካሁን ድረስ ቢያንስ ስድስት ስደተኞች እንደተገደሉ የሚያሳዩ መረጃዎች ማግኘቱን ገልጾ ስደተኞቹ ያሉበት ሁኔታ አስከፊና አሳሳቢ ወደ ሆነ ደረጃ እየተሸጋገረ መሄዱን ባወጣው መግለጫ አስታውቋል። ዮናታን ዘብዶስ ዝርዝሩን ያሰማናል። በኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሚኒኬሽንና የውጭ ግንኙነት ዲሬክተር አቶ በአካል ኒጉሴ በማይ አይኒና በአዲ ሀሩሽ መጠለያ ጣቢያዎች ውስጥ የሚገኙ የኤርትራ ስደተኞች ያሉበት ሁኔታ ለቪኦኤ ተናግሯል። ስደተኞቹ ካሉበት አካባቢ ወጥተው ወደ ሌላ ቦታ መንቋውጣጭ ይፈልጋሉ ነገር ግን አይፈቀድላቸውም። በመጠለያ ጣቢያዎች ውስጥ ከባድ መሳሪያዎች ተጠምደዋል። የከባድ መሳሪያ ተኩስም የሚከናወነው ስደተኛ መጠለያ ጣቢያዎቹ ነው። ለስደተኛ አገልግሎት የሚውለው የምግብ ስርጭት ይከናወን ነበር። አካባቢው ላይ ታጣቂዎቹ ከገቡ ጊዜ ጀምሮ እነዚህ በሙሉ ተቋርጠዋል። መድኃኒቶቹ ተዘርፈዋል። ጤና ጣቢያዎቹ አገልግሎት እየሰጡ አይደለም። አምቡላንሶቹ ተወስደዋል። የደብሊኤፍፒ ወይም የዓለም ምግብ ፕሮግራም የምግብ ማከማቻ መጋዘን ተዘርፏል እና አሁን ባለው ሁኔታ ስደተኞች ምንም አይነት ሰርቪስ እያገኙ አይደለም። የምግብ እደላው ተቋርጧል። ሌሎች ሰርቪሶችም የሉ ምንም አይነት ሰርቪስ እየተሰጠ አይደለም። ምክንያቱም የሉ ዓለም አቀፍ ተቋማት በቦታው ላይ ዘርተው አገልግሎት እንዲሰጡ አይደሉም። ጤና ጣቢያ፣ አምቡላንሶች፣ የምግብ ማከማቻዎች፣ ሌሎችም ኢንፍራስትራክቸሮች ሙሉ በሙሉ ለወታደራዊ አገልግሎት ጥቅም ላይ እየዋሉ ስደተኞች የሕክምና አገልግሎት እያገኙ አይደለም። በዚህ ምክንያት የሞቱ አሉ። እናቶች ከጤና ጣቢያ ውጭ ባልሆነ በአስቸጋሪ ሁኔታ ወሊድ ለመፈጸም ለመገላገል ተገደዋል እና በጣም ፈታኝ ሁኔታ ውስጥ ነው ያሉ። በኢትዮጵያ ፓርላማ አሸባሪ ተብሎ የተፈረጀው ህወሓት የስደተኞች መጠለያ ጣቢያዎች ወዳሉባቸው አካባቢዎች መግባቱን ተከትሎ እስካሁን ድረስ ተገደሉ ያሏቸውንም የስደተኞችን ቁጥር ገልጠዋል። የሞቱ ስደተኞች እስካሁን እኛ ባለን መረጃ ስድስት ናቸው። ከሟቾች ውስጥ በጥይት ተመጥተው የሞቱ አሉ፣ በህክምና እጦት የሞቱ አሉ። በእንግዲህ ያሉን መረጃዎች የሚያመለክቱት ይህን ነው። ቢያንስ ሁለት ስደተኞች በጤና ጣቢያዎች እጥረት መሞታቸውን አቶ ባካል ለቪኦኤ ተናግሯል። በዓለም አቀፍ የምግብ ፕሮግራም የሚቀርቡ ሰብአዊ ድጋፎችም እንደሚዘረፉ ተናግሯል። አሁን ባለው ሁኔታ ምንም አይነት ዓለም አቀፍ ተቋም ማይሰብሪ ላይ ገብቶ ለስደተኞች ድጋፍ እያደረገ አይደለም እና አሁን ባለው ሁኔታ ስደተኞች ምንም አይነት ሰርቪስ እያገኙ አይደለም። የምግብ እደላው ተቋርጧል፣ ሌሎች ሰርቪሶችም የሉም። ስደተኞች ለጦርነት የሚውል በአይነትና በገንዘብ መዋጮ እንዲከፍሉም ይገደዳሉም ብለዋል። በተጨማሪም ከግጭት አካባቢ ለመልቀቅ የሚያደርጉት ጥረት በሕይወት የተከለከለ ሲሆን የሚገኙበት ሁኔታ ከእገታ ጋር ተመሳሳይ እንደሆነም የሚያመላክቱ ሁኔታዎች አሉ ብለዋል። በተቃራኒው ስደተኞችን በጅምላ ወደልታወቅበት ቦታ በሀይል እንደሚያጓጉዙም በአካል ለቪዮኤ ተናግሯል ማያኒና አዲያሮሽ ያሉትን ስደተኞች በማስገደድም በማስፈራራትም ወደ እነዛ ወደ ተዘጉት ስደተኛ መጠለያ ጣቢያዎች የመውሰድ ፍላጎትም እንቅስቃሴም አለ እና ይሄ ከዓለም አቀፉ የሰብአዊ መብት አንጻርም በጣም የተወገዘ ነው። እንግዲህ የዓለም አቀፉ ማህበረሰብ ይህን ትኩረት ሰጥቶ አንደኛ በስደተኛ መጠለያ ጣቢያዎች ውስጥ መሳሪያ ሲጠመድ፣ የወታደራዊ እንቅስቃሴ ሲደረግ፣ ከዚህ ባለፈ ስደተኞቹን መግደል፣ ንብረታቸውን መዝረፍ፣ መዋጫ እንዲከፍሉ ማድረግ፣ ቤታ ወደ ሌሎች አካባቢዎች እንዲንቀሳቀሱ የማስገደድ አይነት ነገሮች በአጠቃላይ ሊወገዙ የሚገባቸው ናቸው። በመጨረሻም ስደተኞች ከሚገኙበት አደገኛ ሁኔታ ና የእገት አዝማሚያ ለመታደግ ና በስደተኞች ላይ የተፈጸመ ያለውን ወንጀል ለማጣራት የምናደርገውን ጥረት የዓለም አቀፉ ማህበረሰብ እንዲያግዝን ጥሪ እናቀርባለን ብሏል መግለጫው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም። ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ከላይ በሰማችኋቸው ዘገባዎች ውስጥ ህዋትን ወይም አሁን ትግራይን ተቆጣጥረው ካሉ ወገኖች ምላሽ ለማግኘት ባደረግነው ነው ጥረት በውጭ ኦፊሴላዊ ተጠሪ መሆናቸው የተነገረን አምባሳደር ፍስሐ አስገዶምን የትግርኛ ዝግጅት ክፍል ባልደረባ በትረ ስልጣን ደውሎ አነጋግሯቸዋል የእርዳታ አቅርቦትና የተያያዙ ችግሮችን አስመልክቶ ለተነሳላቸው ጥያቄ ምላሽ ከሚሰጡበት ምላሻቸው ይጀምራል። እርዳታን እንደ መሳሪያ በመጠቀም አገልግሎት በመከልከል መብራት የለም፣ ቴሌፎን የለም፣ ውሃ የለም፣ ጦርነቱን በሌላ መልኩ ነው የቀጠሉበት። አሁን ደግሞ ምንድን ነው የሆነው? ከኢትዮጵያ በሙሉ ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ ያለው የተለያዩ ክልሎች ልዩ ኃይል እና ምልሻ ሰብስቦ ትግራይን እንደገና ለማጥቃት ለማፈናቀል ከአሁን በፊት የሰራውን ወንጀል ለመድገም አካባቢውን ከብ ከበባውን ለማፍረስ የትግራይ ኃይሎች የግድ ከትግራይ ወጥተው ይህንን የሚመጣውን ኃይል መበተን ነበረባቸው። ነገር ግን እርዳታ ወደ ትግራይ እንዳይገባ የሚከለክል ምንም አይነት ነገር በትግራይ መከላከያ ኃይሎች በኩል የተወሰደ ነገር የለም። ለምሳሌ በአፋር በኩል የሚገባው የተደረገው የወታደር ኦፕሬሽን በመቶ ኪሎ ሜትር ርቀት ላይ ነው። መንገዱ ለዚህ ተብሎ አልተነካም። እርዳታ ድርጅቶችም ይህንን ያያሉ። ያስቆመው ራሱ የአዲስ አበባ መንግስት ነው። ይህንን እንደ ምክንያት ተጠቅሞ አሁንም ለአለም አቀፍ ምግብ ድርጅትና ሌሎች የአካላት መንግስታት ልም እያሳወቅን ነው። በመሬት ላይ የእኛ ትብብር አለ። የሚከለክለው ያለ የአዲስ አበባ መንግስት ነው። የተባበሩት መንግስታት ድርጅት ምግብ ፕሮግራምም በእኛ በኩል ችግር እንደሌላቸው ያውቃሉ። ማለት ያለባቸው ደግሞ ጦርነት ስላለ ተፋላሚ ያዎች መንገዱን እንዲከፍቱልን ብለው መናገራቸው ትክክል ነው። ግን በእኛ በኩል ዝግጁ ነን። የተዘጋ መንገድ የአምባሳደር ፍሳ ሌላ የሚነሳ ነጥብ ዛሬ የሰማነው ነው። የኢትዮጵያ ዋና አቃቤ ሕግ ከስልሳ በላይ የህወሀት ባለስልጣናት መንግስት ህገ መንግስታዊ ባልሆነ መንገድ ለማፍረስ አቅደዋል ወይም እየተንቀሳቀሱ ነው ብሎ ክስ ሊመሰርት እንደሆነ እየተሰማ ነው። የእርስዎ ወይም የድርጅቱ መልስ ምን ይሆናል? በትግራይ ህዝብ ላይ ጦርነት የተከፈተው ህዝቡ መሪዎቼን መርጥ አለ ብሎ ምርጫ ስላካሄደ ነው። ምናልባትም በዓለም ታሪክ ውስጥ ምርጫ ባካሄደ ህዝብ ጦርነት ሲከፈትበት የትግራይ ህዝብ የመጀመሪያው ሳይሆን አይቀርም። ህገ መንግስቱ ይከበር፣ የፌዴራል ስርዓቱ ይከበር፣ አምባገንነት አንቀበልም ስላልን ነው። በሃያ አንደኛው ክፍለ ዘመን ታይቶ ተሰምቶ የማይታወቅ ወንጀል በህዝባችን ላይ እየተፈጸመውና እየተፈጸመ ያለው ስለዚህ አብይና የእሱ ባለስልጣናት ስለ ህገ መንግስት እኛን ሊያስተምሩን አይችሉም። ህገ መንግስት የጣሱት እነሱ ናቸው። በሌላ በኩል ደግሞ ጦርነት ላይ ነን ያለ ነው። ጦርነት በአቃቢ ህግ አይፈታም። ጦርነት አንድም ጦርነቱ በአንድ አካል በአሸናፊነት በሌላው ተሸናፊነት ይጠናቀቅና እንደዛም ሆኖ ወደ ፖለቲካ ድርድር ትገባለህ ወይም ደግሞ በሂደት ላይ እያለ ጦርነቱን ለማስቆም ድርድር ውስጥ ገብተህ የሆነ ስምምነት ላይ ትደርሳለህ። ይልቅንስ ከተኙበት ነቅተው በትግራይ መንግስት በኩል ጦርነቱ እንዴት መቆም እንዳለበት እንዴት ማስቆም እንደምንችል የአጭርና የረዥም ጊዜ ስምምነት እንዲፈጸም እንዲደረግ አቅርበናል። ተስፋፊ የአማራ ሀይሎች ከትግራይ ግዛት መውጣት አለባቸው። ጦርነቱ በፊት ወደ ነበረው ቦታ መመለስ አለባቸው። የኢትዮጵያ መከላከያ ሰራዊት ከምዕራብ መውጣት አለበት። የኤርትራ ሰራዊት መውጣት አለበት። ሌሎች ሌሎችም ያስቀመጥናቸው ተቀብለው ወደ ድርድር ብንገባ ይመረጣል። አምባሳደር ሌላ የሚነሳ و የመቀሌ ዩኒቨርሲቲ ጉዳይን የሚያውቁት ከሆነ ሰሞኑን ያወጣ መግለጫ በሺዎች የሚቆጠሩ ተማሪዎች በአፈራ ወደ አዲስ አበባ ለመሸኘት ያደረገው ጥረት እንዳልተሳካለት ገልጿል። እንደሚታወቀው ደግሞ ትግራይ ውስጥ በርከት ያሉ ዩኒቨርሲቲዎችና ተማሪዎች አሉና ስለዚህ ሁኔታ የሚያውቁት ነገር አለ። ሌሎቹ ተማሪዎችስ፣ ከኢትዮጵያ ከተለያዩ የሀገሪቱ ክልሎች የመጡ ተማሪዎች ሁኔታ በምን ሁኔታ ላይ ይገኛሉ? ትግራይ ውስጥ በተለያዩ ዩኒቨርሲቲዎች ያሉት ከሌላ ኢትዮጵያ ክፍል የመጡ ተማሪዎች ደህንነታቸው ተጠብቀው በሰላም እየኖሩ ናቸው፣ በአንድ በኩል። በሌላ በኩል ደግሞ ማዕከላዊ መንግስቱ ለዩኒቨርሲቲዎች የተመደበውን በጀት ከልክሎ የባንክ ሂሳባቸውን ዘግቶ በተለይ መቀሌ ዩኒቨርሲቲ ተማሪዎች እስከ ያለፈው ሳምንት ድረስ የሚበሉት እህል ጠፍቶ ከራያና ከአዲግራት ዩኒቨርሲቲ ዩኒቨርሲቲ እየተበደረ ምግብ ሲያቀርብላቸው ነበር የቀረበው። ከዛ የሳይንስ እና ከፍተኛ ትምህርት ሚኒስቴር ባቀረበው ጥያቄ መሰረት እነዚህ ተማሪዎች ከትግራይ ወደ የካባያቸው እንዲሄዱ ስምምነት ላይ ተደርሶ ሶስት ሺ የሚያህሉ ተማሪዎች የተባበሩት መንግስታት ተወካዮች ባሉበት ከትግራይ ወደ አፋር ድንበር ደርሰው በዛ በኩል ደግሞ የኮሚሽኑ የመንግስት ተወካይ እንዲቀበላቸው ስምምነት ተደርሶ እዛ ሲደረስ እነዚህ የልዩ ኃይል እና የኢትዮጵያ መከላከያ በዚህ በኩል የምናውቀው ነገር የለም፣ ማለፍ አይችሉም ተብሎ ተከለከሉ። ተመልሰው ቤተሰቦቻቸውም እዛ አካባቢ ሆነው ስልክ መደወል ጀምረው ስለነበረ ምን ሆኖ ነው የጠፉብን ብለው በስንት ችግር ወደ ነበሩበት ወደ መቀሌ ተመለሱ። አሁን እንደገና የመቀሌ ዩኒቨርሲቲ የሚለው ያለ ምንድን ነው፣ በጀት የለኝም፣ የማበላቸው ነገር የለኝም። እኛ የተቻለን ያህል አሁን ድረስ አድርገናል። ሰራተኞቻቸው በሙሉ ደሞዝ የሚከፈላቸው የለም፣ እህሉ አልቋል። ስለዚህ ኃላፊነቱ ወስዶ ይውሰዳቸው። ሰላማቸውን እኛ እናስጠብቃለን፣ በሰላም እንዲወጡ እናደርጋለን ከክልሉ መንግስት ጋር ሆነን። ከዚህ በኋላ ግን የምናበላቸው ነገር የለም። የትግራይ ህዝብ እኮ እየተራበ ነው። ለእነሱ የተለየ ነገር ከየት ይመጣል? በተለይ ደግሞ በጀቱ ካልተለቀቀ። ስለዚህ ውርድ ከራሴ ብሏል። ኃላፊነቱ የሚሰማው ሚኒስትሪ ትራንስፖርት አረንጅ አድርጎ ይውሰዳቸው። ከዚህ ቀን በኋላ እኔ በኃላፊነት አልጠየቅም ብለዋል። በመጨረሻ አምባሳደር የኤርትራውያን ስደተኞችን የሚመለከት የትግራይ ኃይሎች ሰሞኑን ሁለት ስደተኛ ካምፕ እንደተቆጣጠሩ ሚዲያዎች ዘግበዋል። ማይ ዓይኒና አዲ ሓርሽ በሚባሉ ጥቃት እንደ እንደተፈጸመባቸው የቆሰሉም የሞቱም እንዳሉ ዘገባዎቹ ያሳያሉና ስለዚህ ጉዳይ የሚያውቁት አለ? ኤርትራ ስደተኞች ወደ አንድ መቶ ሺህ የሚጠጉ ከጦርነቱ በፊት ትግራይ ውስጥ የስደተኞች መብታቸው ተጠብቆ ብቻ ሳይሆን የትግራይ መንግስት እንደ ሁለተኛ ሀገራችሁ ነው ከህብረተሰቡ ጋር መኖር አልትችላላችሁ ዩኒቨርሲቲንም የተቻለንን ያህል እንድትማሩ እናደርጋለን ብሎ አስፈላጊ የሆነ ነገር ሁሉ አድርጎ በሰላም ይኖሩ ነበረ። ምንም እንኳን ስደተኞቹ የማዕከላዊ መንግስት ኃላፊነት ቢሆኑም የሚኖሩበት ትግራይ ውስጥ ስለሆነ በሰላም ይኖሩ ነበር። ወደ የሚፈልጉበት ሀገር እስኪሄዱ ድረስ አስፈላጊውን ትብብር ይደረግላቸው ነበረ። የኤርትራ ሰራዊት ትግራይን ሲወር መጀመሪያ ኢላማ ያደረገው እነሱን ነው። አሁን በቅርቡ የሚባለው ያለ ምንድን ነው ከአስመራ ነው የመነጨው። እነዚህ ስደተኞች ላይ የትግራይ መንግስትና ታጣቂ ኃይሎች የሆነ ጉዳት ሊያደርሱ ይችላሉ፣ አድርሰዋል፣ የሚል ትልቅ ፕሮፓጋንዳ ጀምሯል። አንደኛ የትግራይ መከላከያ ኃይል ስደተኞችን የሚገሉበት የሚተኩሱበት ሁኔታ ምንም ነገር የለም። ጭራሽ የአስመራ እና የአዲስ አበባ ፕሮፓጋንዳ ነው። በዚህ በጦርነት ቀጠና ኤርትራ ሰራዊት እዛ ድንበር አካባቢ ነው ያለው። ብዙ ጦርነት ይደረጋል፣ ስደተኞች ሊጎዱ ይችላሉ። ይህንን ደግሞ እኛ የምንል ያለን ምንድን ነው የተለወጠ ነገር የለም። እንዲያውም ከትግራይ ወደ ሌላ ቦታ ሊወስዷቸው እያሰቡ ስለሆነ በእነሱ ፍቃድ የተመሰረተ መሆን አለበት። እነሱ ወደሚፈልጉት እንዲሄዱ ተገደው እንዳይሄዱ የሚከላከልላቸው ሀይል የለም እያልን ነው። ሁለተኛ የደረሰባቸው ችግር ካለ ግድያ ካለ ደግሞ እኛን አይመለከተንም፣ እርግጠኞች ነን። ነገር ግን እኛ የምንለውን አይደለም መውሰድ ያለባችሁ፣ መታችሁ አጣሩ። በእኛ በኩል በሲቪሊያን ስደተኞች ላይ የምንወስደው እርምጃ አይኖሩም ብሎ የትግራይ መንግስት መግለጫ አውጥቷል። የተባበሩት መንግስታት ድርጅት ጉዳት የደረሳል ካለ ማን እንዳደረሰው፣ በምን ሁኔታ እንደደረሰ፣ የእስራኤሎች ናቸው ያደረሱት ወይስ ሌላ አካል ነው የሚለው መጥቶ እንዲያጣራ ትብብራችንን ገልጸናል።